ሰላም፣ ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል አንድ ስዕል መሳል ማለት ልጅ አርግዞ እንደ መውለድ ማለት ነው። የወለዱትን ልጅ ሌላ ሰው እንዲያይላቸው ያደርጋል ብዬ አስባለሁ። ከሰሞኑ በቨርጂኒያ ግዛት በምትገኘው አሌክሳንድሪያ ከተማ ኢትዮጵያውያን የሥነ ጥበብና የፊልም ባለሙያዎች የተጣመሩበት ልዩ ፌስቲቫል ተካሂዷል። እሱን በተመለከተ መሰናዶ ዛሬ ምሽት ይዘን እሱን በተመለከተ ልዩ መሰናዶ ዛሬ ምሽት ይኖረናል፣ ቆየት ብሎ ይደመጣል። እኒህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን ቆዩ። ወደ ቀዳሚው ዝግጅት እንሻገር ነው በቨርጂኒያ ግዛት በምትገኘው አሌክሳንድሪያ ከተማ ኢትዮጵያውያን የሥነ ጥበብና የፊልም ባለሙያዎች የተጣመሩበት ልዩ ፌስቲቫል ተካሂዷል። ፌስቲቫሉ በዩናይትድ ስቴትስ ለሚኖሩ የኢትዮጵያውያን ጠቢባን መድረክ ከመሆን በተጨማሪ ለትውልደ ኢትዮጵያውያን ደግሞ ለነዋሪዎች መነቃቃትን ለመፍጠር ያለመ እንደሆኑም ተሰምቷል። ስለዚህ ልዩ ፌስቲቫል ያሰናዳነውን ዘገባ በመቀጠል እናቀርብላችኋለን። በርከት ያሉ ትውልድ ኢትዮጵያውያን የሚኖሩባት የቨርጂኒያ ግዛቷ የአሌክሳንድሪያ ከተማ በሳምንቱ መገባደጃ የኢትዮጵያውያን ሰዓሊያንና የፊልም ሰዎችን የጥበብ ናሙናዎች ለማየት እድል አግኝታለች። ይህ እንዲሁን ያበቁት ደግሞ ኔትወርክ ኦፍ ፋሚሊ ሰርቪስ፣ ሰንሰለት መልቲሚዲያ ኤንቲ ከአሌክሳንድሪያ ከተማ አስተዳደር ጋር በመተባበር ነው። ትውልድ ኢትዮጵያውያንን በሚመለከቱ የህትመትና መገናኛ ስራዎች ተሳትፈው የሚታወቀው ዳንኤል ገብረ ማርያም ከአዘጋጆቹ መካከል አንዱ ነው። ይህንን ዝግጅት ያዘጋጀንበት ዋናው ምክንያት ኢትዮጵያ ትልቅ ባህልና ታሪክ ያላት ሀገር ነች እና ይህንን የኛን ባህልና ታሪክ ለሌሎች ትውልዶች ለማስተላለፍ ለማሳወቅ፣ ማለት ለኢትዮጵያን፣ ለትውልድ ኢትዮጵያና ለነጮች የኢትዮጵያን ባህልና ታሪክ ለማስተዋወቅ በማሰብ ነው። ይህንን ዝግጅት ለማዘጋጀት ያሰብ ነው። ይህንን ዝግጅት ለማዘጋጀት የሲቲ ኦፍ አሌክዛንድሪያ ፈንድ አድርጎን ገንዘብ ሰጥቶን ያንን ገንዘብ ወጪ አድርገን ይህንን ዝግጅት ያዘጋጀ ነው። እንደዚህ ያለውን ዝግጅት ማዘጋጀት እዚህ ላለው So the date of our meeting, ዛሬ በዚህ ዝግጅት ላይ ለተሳተፉ ሰዓሊያን ኪነጥበብ ሰዎች ምን አይነት ፋይዳ ይኖረዋል ብለህ ታስባለህ? ዳንኤል፣ መልቲካልቸራሊዝምን ይፈጥራል ብዬ አስባለሁ። እዚህ ሀገር የሚኖሩ ሰዓሊያን ስዕልን እንደ ሙሉ ጊዜ ስራቸው አይደለም የሚሰሩት ማለት ነው፣ እንደ ሁለተኛ ስራቸው ነው። እና እንዲህ አይነቱ መድረክ መፈጠሩ ስራዎቻቸውን ሌሎች ሰዎች እንዲያዩላቸው፣ ምክንያቱም አንድ ስዕል መሳል ማለት ልጅ አርግዞ እንደ መውለድ ማለት ነው። የወለዱትን ልጅ ሌላ ሰው እንዲያይላቸው ያደርጋል ብዬ አስባለሁ። ያንን ፕላትፎርምን የፈጠርንላቸው ማለት ነው። ስድስት የስነ ጥበብ ባለሙያዎች የስዕል ስራዎቻቸውን ባቀረቡበት የአሌክሳንድሪያ ከተማ የኢትዮጵያውያን የስነ ጥበብና የፊልም ፌስቲቫል ላይ ስራዎቻቸውን ለእይታ ካቀረቡት መካከል አንዱ እውቁ የፊልም ባለሙያና ሰዓሊ ተስፋዬ ወንድማገኝ ነው። እንደሚታወቀው በአሌክዛንድሪያ ውስጥ ሲቲ ውስጥ ብዙ የኢትዮጵያን ኮሚኒቲ አለ። ግን ያንን ኮሚኒቲ እንደዚህ የስዕል አውደሪ የሚያይበት አጋጣሚ አልተፈጠረም እና ሁልጊዜ እናወራለን ለምን ያ አይፈጠርም? እንደዚሁ ምግረ መንገድ ለምን ፊልማችንን አናሳይም? የሚል ነገር ሁልጊዜ እናወራ ነበርና ሰው ተነጋግረን ከአሌክዛንድሪያ ካውንቲ ጋር ወርተን እነሱም ፈቃደኛ ሆነው ጓደኞቼን እንደዚህ ስዕል የሚሰሩትን ልጆች ጠየቅኳቸው። እነሱም በጣም ደስተኞች ሆኑ። ሰው እዚህ አሁን በፓትሪክ ሄነሪ ሪክሬሽን ሴንተር ዝግጅቱን ለማዘጋጀት በቃ ነው። ማለት እንግዲህ ተስፋዬ፣ ሀገር ቤት በነበርክበት ጊዜ በፊልም ጥበብ በነበረ አስተዋጽኦ ትታወቃለህ። አሁን ደግሞ እዚህ ብዙም ቦታ ያልታዩ የስዕል ስራዎችን ነው ያቀረብከው። ሀገር ቤት ሆኖ መሰል ስራዎችን ማዘጋጀትና እዚህ ደግሞ በስደት ሀገር ሆኖ እንደዚህ ያለውን ዝግጅት ማዘጋጀት ያለው ልዩነት ምንድን ነው? እዚህ ሀገር የስዕል ስራ መስራቱ እጅግ በጣም ደስ የሚል ነገር ነው። ምክንያቱም አገር ደኦሊ ሀገር የሚናፍቅህን ሀገርህን ብቻህን ሆነህ ከካንቫስ ጋር እየቆዘምክ እየሰራህ ሀገር ላይ እንደ መኖር ማለት ነው። እውነት ለመናገር ለእኔ ስፔሻሊ መድኃኒት ነበር የሆነኝ በጣም ብዙ ጊዜ እናጠፋ ነበር ስዕል ላይ። ከሀገር ቤት እንደመጣው በኦንሊ እሱ ነገር ነበር። እድሌ ነበረው ማዘጋጀትና ማቅረብ። ግን ብዙ ጊዜ ሰዓሊዎቹ ስዕል ያቀርባሉ፣ ብዙ ሰው አይገኝላቸውም። አገር ቤት ደግሞ እንደምታውቀው በጣም ብዙ ስዕል የሚያደንቅ የሚያደንቃለ ስዕል ተመልክቶ አስተያየት የሚሰጥ ሰው አለ። እሱን ተናፍቀዋል፣ ሰው እሱ እዚህ በደንብ የለም ነበር። አሁን ግን እንደምታየው ሰው በብዛት መቶልናል። እግዚአብሔር ይመስገን። ለሰዓሊና ለአርቲስት ደግሞ ትልቁ ነገር መታየቱ ነው ዋሽንግተንና አካባቢዋ ለሕፃናት የሥነ ጥበብና ቋንቋ ትምህርት የምትሰጠው ሰዓሌ ፍቱን ጌታቸው ስራዎቻቸውን ካቀረቡት የሥነ ጥበብ ሰዎች መካከል አንዷ ነበረች። ሀሳቧን አጋርታናለች። ስዕል በጣም ጠቃሚ ነገር ነው። ስዕል መስራትም ሰዓሌነትም ሳይሆን ስዕል አድናቂ መሆን ጥሩ ነው። ስዕል አድናቂ መሆን አንደኛ ያው ደስታን ይፈጥራል። ሳቲስፋክሽን አለው። ስለ ብዙ ነገር እንድታወራ እንድታቅ እንድትደመም ያደርግሃል ማለት ነው። ተፈጥሮን ኢትዮጵያዊነትን ቀለማችን የተለየ ነው። ደማቅ ቀለሞችን እንጠቀማለን ምክንያቱም ልብሳችን ያው 13 ወር ጸጋ እንደሚለው ፀሐይ በጣም አለ እና ከዚህ ሀገር ሰዓሊ የተለየ ቀለም አለንኛ እና እዚህ ሀገር ላደጉ ልጆች የሀገራቸውን ምንነት ማንነት እንዴት እንደሆነ የውሏችንን አዳራችንን ተገራ ታሪካችን የሚተርከው ስዕላችንን ነው ትልቅ አገርን የማወቅ ማንነትን የማወቅ ፋይዳ አለው ብዬ አስባለሁ። ይህንን መሰል ትርኢት ለጠቢባኑና ለታዳሚያን ከሚኖረው ፋይዳ ተሻግሮ ለህፃናትና ታዳጊ ወጣቶች የሚፈጥረውን አውንታዊ ውጤት ያስረዳን ደግሞ በደ ማርያም አምጤ ነው። የትውልድ ኢትዮጵያውያንን ህይወት በኪነ ጥበባዊና ማህበራዊ ስራዎች ለመዳሰስ ካለሙ እንቅስቃሴዎች ጋር በተገናኘ ስሙ የሚነሳው በደ ማርያም ለአዲሱ ትውልድ የሚተርፈውን ፋይዳ ያስረዳል። ምን ጊዜ ምንድን ነው ሰው ሀገር ላይ ስትኖር ብዙ እንግዲህ አሁን ነገሮች ሊበለሻሹ የሚችሉት የምትኖርበትን አገር ባህል ብቻ ይዘህ ስትጓዝ ነው። እኛ ይዘን ነው የመጣ ነው ባህል። እዚህ አዲስ የተወለዱ ትውልዶች አሉ። ሁለቱን ሼር ማለት ከዚህ ሀገር የሚጠቅማቸውን ይወስዳሉ። ከእኛ ሀገር ደግሞ ገራቸው ሀገራቸው ነው። ሲመለሱ ወደ ሀገር ቤት ሰውን የማክበር ከህብረተሰባችን ጋር አብሮ የመኖር የሰው ችግር እንዲገባቸው የማድረግ የመረዳዳትን ነገር አንድ ላይ እንዲዋሃድ ያደርገዋል። ይህንን አሁን እዚህ መጠካ ብዙ ጊዜ ሪያሊስቲኮቹን ስታያቸው ኢትዮጵያዊነትን ይገልጻሉ። ከሃይማኖት ጋር የተያያዘ ሰዎች የቡዬ ጭፈራ ምና እነዚህ ምንድን ነው ብሎ ይጠይቀዋል። ቤት ይዛቸው ስገባ እነዚህን ታስረዳለህ። ይህን በምታስረዳ ጊዜ እነሱ ደግሞ ይህን ስዕል ያለ የስዕል አርት የስዕል ፕሮግራም ችሎታ ያላቸው ልጆች ይህንን የመሳል ሞቲቬሽን ይነሳሳል ማለት ነው። ሌላ የውጭውን ዓለም ከመሳል ይልቅ ማለት ነው። እና በአጭሩ ምንድን ነው ሀገራቸውን እንዲያውቁ ባህላቸውን እንዲያውቁ እንደገና ከዚህ ሀገር ጋር አሁን ትምህርት ቤት ሲገቡ ቀላል እንዳይመስል። አሁን ለምሳሌ ትምህርት ተከፍቷል። ልጆቹ እዚህ እየተተረማመሰ አይታቸዋል። ብዙ ህጻናቶች ነገ ትምህርት ቤት ሲገቡ ልክ አስተማሪዎቻቸው ይጠይቋቸዋል። በተለይ የእረፍት ቀን ውላቸውም ማለት ነው ቫኬሽን ወጥቶ ሲመጡ እንደሚጠይቋቸው ማለት ነው። ልክ እንደዛው ይህንን ይናገራል። ይህንን መናገራቸው ደግሞ ለእኛ በጣም ትልቅ አስተዋጽኦ ያደርጋል እና በቃ የታነጸ ትውልድ በፍቅር በአንድነት መኖር የሚችል ትውልድ የመፍጠር ዘመናዊ የሆነ ትውልድ የሀገር ነገ ገብቶ ወገኖችን የሚረዳ ትውልድ መፍጠር ይሰራል ትልቅ ስራ ያለ። በዚህ ፌስቲቫል ላይ የአሌክሳንድሪያ ከተማ ከንቲባ ጀስቲን ዊልሰንን ጨምሮ የክብር እንግዶች ተገኝተዋል። ከንቲባው የዚህን ዓመት የጎርጎሳውያኑን ነሐሴ 26ና 27 ቀናት የኢትዮጵያ የሥነ ጥበብና ፊልም ቀናት ተብለው እንዲጠሩም መወሰኑን ይፋ አድርገዋል። እውቁ የኪነ ጥበብ ሰው ከዚህ ፌስቲቫል አዘጋጆች መካከልም አንዱ የሆነው ቴዎድሮስ ለገሰ በዩናይትድ ስቴትስ ከሚኖሩ ኢትዮጵያን ቁጥር አንጻር የትውልደ ኢትዮጵያውያኑ ተሳትፎና ተጽዕኖ ከዚህ በላይ ሊጎላ እንደሚገባ ያምናል። ዋናው ነገር እንደ ኮሚኒቲ እንደዚህ አይነት ታላላቅ አርቲስቶች የተሳተፉበት ስራ ሲገኝ ለእነሱ መድረክ ለመፍጠርም ጭምር ነው። እነዚህ ትላልቅ ሰዓሊዎች እዚህ ሀገር ላይ በተለያዩ ስራዎች ላይ ይገኛሉ። አንደኛው ከኢትዮጵያን የመጣው በእርግጥ ግን እነዚህ ትልልቅ ባለሙያዎች ናቸው እና እንደዚህ አይነት ዝግጅት መዘጋጀቱ ለእነሱ ትልቅ ነገር ነው እና አንድም እንደ ጥበብ ሰው የሰራውን ስራ መቶ ተመልካች ሳይለት በጣም ደስ ይላል። ዛሬ የመጣውን ሰው በጣም ጥሩ ነው። ደስ የሚያሰኝ ነው። ግን በደም ብሔራዊ ላይ ከዚህ በላይ ሰዋል እና በርካታ ሆነን መውጣት መቻል አለብን። በተለይ ሲቲውን የሆነ ነገር መጠየቅ ንፈልግ እንዲያደርግልን እንደዚህ አይነት ዝግጅት ሲቲው ሲያዘጋጅ በርካታ ሆነን ብንወጣና ምላሽ ብንሰጥ እንደ ኮሚኒቲ እንከበራለን፣ እንፈራለን እና ለዛ ነው ከሲቲው ጋር መስራትና አቅማችንን ማሳየትም ስለፈለግን ነው። እንግዲህ አሁን አይተው ከሆነ በርካታዎቹ ስራዎች ኢትዮጵያዊነትን የሚገልጹ ናቸው፣ ሃይማኖታችንን የሚገልጹ ናቸው፣ ባህላችንን የሚገልጹ ናቸው። ስለዚህ ልጆችን አምጥተህ ለመናገርና ለማስረዳት ስለ ኢትዮጵያ ከዚህ በላይ ጥሩ ዝግጅት የለም። መሰል መድረኮችን ከማስፋፋትና ከማጠናከር አንጻር በዩናይትድ ስቴትስ የሚገኘው የኢትዮጵያ ኤምባሲ ሊያደርገው ስለሚችለው አስተዋጽኦ በዚህ ዝግጅት ላይ ኤምባሲውን ወክለው የተገኙትን የሕዝብ ዲፕሎማሲና ግንኙነት ባለሙያውን አቶ ነጋለኝ መኳንንትን ጠይቀናቸዋል። እንግዲህ እንደ ኤምባሲ አንዱ የኢትዮጵያን ባህል የኢትዮጵያን ገጽታ ኢትዮጵያ ያሉላትን ትሩፋቶች በተወከልንበት በአሜሪካ ትልቅ ሀገር ነው። ሰፊ ሀገር፣ በርካታ ኢትዮጵያዊ፣ በርካታ ህዝብ ያለበት ሀገር ነው። በርካታ የተለያየ ዓለም የሚመጣ ህዝብ የሚኖርበት ሀገር እንደመሆኑ መጠን ኢትዮጵያ ደግሞ ቅድም እንደገለክለ ብዙ ሀብት፣ ብዙ ባህል፣ ብዙ ታሪክ፣ ብዙ የሚነገር ረጅም ታሪክ ያላት፣ በስዕልም መልኩ ብዙ ታሪክ ያለው ሀገር ነው። ብዙ የሚነገር ብዙ የሚጎበኝ ያለው ሀገር ነው። ስለዚህ የኢትዮጵያን ታሪክ ደግሞ የኢትዮጵያን ባህል የኢትዮጵያን ገጽታ እዚህ ሀገር ማሳወቅ አንዱ የኤምባሲው ኃላፊነት ነው ማለት ነው። ይህን ኃላፊነት ለመወጣት ደግሞ ኤምባሲው በራሱ መንገድ ከሚያደርገው ስራ ባሻገር እንዲህ አይነት የጥበብ ባለሙያዎች እንዲህ አይነት ኢትዮጵያውያንን ከነሱ ጋር ሆኖ መስራት ደግሞ አንዱና ትልቁ ነው ማለት ነው። ስለዚህ ዛሬም እዚህ የተገኘው እኛ ኤምባሲውን ወክል እዚህ ስንገኝ ከጎናቸው መሆናችንን ለመግለጽ ነው። ከዚህ ቀደም ለምሳሌ ኤምባሲው የተለያዩ የጥበብ ባለሙያዎች እየመጡ ኤምባሲ ውስጥ ዝግጅታቸውን እንዲያደርጉ አዳራሽ ሳይከፍሉ ሰዎችን በመጋበዝ በእኛ በምንገኝበት በዋሽንግተን አካባቢ ባለስልጣናትን በመጋበዝ እንዲሁም አስፈላጊ ሲሆን ደግሞ የተወሰነ የገንዘብ ድጋፍ ልናደርግ እንችላለን፣ እንደ ሁኔታ። ምክንያቱም አንዱ የስራችን አካል ስለሆነ፣ ስለዚህ ስራው የእኛ ብቻ ሳይሆን ኮሚኒቲው እያገዘን ስለሆነ እንደውም እኛ ከፊት ሆነን ነው እንዲህ አይነት ዝግጅቶች ሲካሄዱ ኢትዮጵያን ማስተዋወቅ አለብን። ያው በሚዲያው እንደምታውቀው ጨለማ አድርጎ የመሳል ሁኔታዎች ሳሉ ግን ኢትዮጵያ ብዙ የሚነገር ብዙ የሚያኮራ ታሪክ ያላት በስዕሉም፣ በብዙ በሙዚቃው፣ በምግቡ፣ በሁሉ ነገር ብትሄድ በአልባሳቱም አሁን ብዙ እየተለመደ የመጣውና በብዙ መንገድ ኤምባሲው የሚያደርጋቸው እንቅስቃሴዎች አሉ። በተለይ ደግሞ እንዲህ አይነት ባለሙያዎች እንዲህ አይነት ማህበራት፣ የከተማ የባህል ተቋማት ቀርበው እነሱ ዝግጅት ነው ይዘው ወደፊት ሲመጡ እኛም አብረን እንሰራለን። በራሳችን ተነሳችነትም ብዙ ስራ የምንሰራ ነው የሚሆነው። ይሄ ደግሞ እኛ በደንብ የምንደግፈው አብረን የምንሰራው ነገር ነው የሚሆነው። በዚህ ዝግጅት ላይ የብዙሀንን ቀልብ ከሳቡት የስዕል ስራዎች በተጨማሪ በኢትዮጵያን የተሰሩ መልካም ምላሽ ያገኙ ራኒንግ አጌነስ ዘ ዊንድን የመሰሉ ፊልሞች ለእይታ ቀርበዋል። የዚህ መድረክ አዘጋጆች ትውልድ ኢትዮጵያንን የሚያቀራርቡ ሌሎች ዝግጅቶችን በቀጣይ ጊዜያት ለመከወን እየተሰናዱ እንደሆነም ነግረውኛል። ሁሉም ሀሳባቸውን ስላጋሩን በእጅጉ አመሰግናለሁ። ሀብታሙ ስዩም፣ ዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር የእናት ጡት ወተት ለሕፃናት መሰረታዊ የምግብ ምንጭ እንደሆነ ይታወቃል። ነገር ግን በተለያዩ ምክንያቶች እናቶች ጡታቸው ወተት ሊያመርት የማይችልባቸው ሁኔታዎች ይከሰታሉ። ጡት በማጥባት የሚቸገሩ እናቶች ና አዲስ የተወለዱ ህጻናት በተለይም ገና ያልደረሱ ጨቅላ ህጻናት የእናት ጡት ወተት እንዲያገኙ በሞዛምቢክ የሚገኘው የሞዛምቢክ ማዕከላዊ ሆስፒታል የእናቶች ወተት ባንክን ፈጥረዋል። ይህን የተመለከተውን ዘገባ ኤደን ገረሙ በመቀጠል ታቀርበዋለች። ይህ በማፑቶ ሴንትራል ሆስፒታል በሞዛምቢክ ውስጥ የሚገኘው የመጀመሪያው ና ብቸኛው የጡት ወተት ባንክ ነው። ይህም እየጨመረ የሚሄደውና ያለ ጊዜው ለተወለዱ ህጻናት የጡት ወተት ፍላጎትን ለማሟላት ያለመ ነው። እዚህ ከተለያዩ እናቶች የተለገሰ ወተት እናቶቻቸው በተለያዩ ምክንያቶች ጡት ማጥባት ላልቻሉ ህጻናት የሚሰጥ ነው። ዮላንዳ ላንጋ የጡት ወተቷን ከአንድ ወር በላይ ስትለግስ ቆይታለች። ምንም እንኳን ስራ ቢበዛባትም ሁልጊዜ እርዳታ ለመስጠት ትጥራለች። አዲስ ለተወለደ የእናት ጡት ወተት ምን ያህል ጠቃሚ እንደሆነ አውቃለሁ እኛ እናቶች ብቻ ልንሰጠው የምንችለው ነገር ነው። ስለዚህ ምናልባት እናቶቻቸው ስለሞቱ ወይም በቂ ወተት ስለሌላቸው በሚል መጥቼ ለተቸገሩ ህጻናት ወተት ለመለገስ ተገደድኩኝ። ከራሷ በተጨማሪ ሌሎች ልጆችን ማሳደግ በመቻሏ ኩራትና እፎይታ እንደሚሰማት የምትናገረው ዮላንዳ ሌሎች የሚያጠቡ እናቶችም እንዲሳተፉ ትጋብዛለች። በአንድም በሌላም ምክንያት ጡት ማጥዋት የማይችሉ እናቶች ብዙ ናቸው። የጡት ወተት ማለት ሰውነታችን በየጊዜው የሚያመርተው ነገር በመሆኑ ሰዎች እዚህ መጥተው እንደሚለግሱ ተስፋ አደርጋለሁ። ስለዚህ እንለግስ። ያኔ ሁሉም የተሻለ ይሆናል። ነገር ግን የጡት ወተት ባንኩ ባልደረቦች እናቶች ወተት ከመለገሳቸው በፊት ማሟላት ያለባቸው አንዳንድ መስፈርቶች እንዳሉ ይናገራሉ። ሶኒያ ባንዲራ፣ የማፑቶ ማዕከላዊ ሆስፒታል የጡት ወተት ባንክ ዳይሬክተር ናቸው። ለጋሿ ልጅ የወለደችና የምታጠባ መሆን አለባት። ከዛ ደግሞ ተመርምራ ከኤች አይቪ እና ከሄፒታይተስ ቢ እንዲሁም ቂጥኝ ነጻ መሆኗን እናረጋግጣለን። እነዚህ የወተት ልገሳው ከመደረጉ በፊት መሰረታዊና በግድ የሚደረጉ ነገሮች ናቸው። በማፖቶ ማዕከላዊ ሆስፒታል ውስጥ የወተት ባንክ የስነ ምግብ ባለሙያ የሆኑት ማዳሌና ባላቴ የጡት ወተት ባንኩን አሰራር ያብራራሉ ወተቱ ከለጋሾች ሲመጣ ፓስቸራይዝድ ወደሚደረግበት ወደዚህ ክፍል እናመጣዋለን። ፓስቸራይዜሽን ማለት ወተቱን በተመጠነ የሙቀት መጠን በማሞቅ ማንኛውንም ባክቴሪያና ቫይረስ የማስወገድ ሂደት ሲሆን ያንን ካለፈ በኋላ ወተቱ ለምግብነት ተስማሚ መሆኑን እናረጋግጣለን። የወተት ባንኩ ባልደረቦች በኮሮና ቫይረስ ወረርሽኝ ወቅት አንዳንድ እናቶች ወደ ሆስፒታሉ መምጣት ስለፈሩ የጡት ወተቱ መጠን መቀነሱን ይናገራሉ። በዚህ የተነሳም ቤት ለቤት በመዞር የጡት ወተት ማሰባሰብ ጀምረዋል። ለጋሾቹ እዚህ መጥተው ወተት ከመለገስ ይልቅ በየቤታቸው እንሄዳለን። በሚመቻቸው ጊዜ መሰረት ወተቱን የምንሰበስብበት ቀጠሮ እንይዛለን። የወተት ባንኩ ዳይሬክተር በአማካኝ በወር 25 ሊትር ያህል የጡት ወተት እንደሚሰበሰብ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 አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ከአሜሪካ ድምፅ በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። ኢትዮጵያ ውስጥ ድርቅ እየፈተናቸው ከሚገኙ ስፍራዎች አንዱ የቦረና ዞን ነው። ድርቁ በትምህርት ዙሪያ እየፈጠረ ስላለው ጫና በመቀጠል ዳዊት ግልሙ ይነግረናል። አቶ ተስፋዬ ወልደ ሚካኤል የቦረና ዞን ትምህርት ቢሮ ኃላፊ፣ ድርቅ በትምህርት ዘርፉ ላይ ያደረሰው ጫና ከባድ መሆኑን ጠቁመዋል። በዚህም እየተገባደደ ባለው የኢትዮጵያ 2014 የትምህርት ዘመን ብቻ በቦረና ዞን ከሰባት ሺህ በላይ ተማሪዎች ትምህርታቸውን አቋርጠዋል ብለዋል። ባራናቲ ራኮዋል ታማታኒ ጁራኮ ጆሌ ሀርክ ዘንድሮ ከገጠመን ችግር አንዱ አራት በመቶ የሚሆኑ ተማሪዎች ከትምህርት ተገበታቸው መፈናቀል ነው። ይህም በቁጥር ሲገለጽ ከ በላይ ተማሪዎች ናቸው። ትምህርታቸውን እንዲያቋርጡ ዋነኛ ምክንያት የሆነው የቤተሰቦቻቸው በግጦሽ ፍለጋ ከቦታ ቦታ መንቀሳቀስ ነው። አሁን የእነዚህ ተማሪዎች ቤተሰብ ከቦረና ዞን ወደ ምራብ ጉጂ፣ ወደ ቡርጂ፣ ወደ አማሮ እና ወደ ጌዲዮ ተፈናቅለዋል። ነገር ግን የተቀሩት ተማሪዎች መንግስት ምግብና መጠለያ ሰጥቷቸው አንድም ትምህርት ቤት ሳይዘጋ ባለፈው ትምህርት ዘመን ተጠናቋል። አቶ ተስፋዬ በቦረና ዞን ባሉ 14 ወረዳዎች በመንግስትና በተባበሩት መንግስታት የምግብ ፕሮግራም የተማሪዎች ምገባ መርሃ ግብር ሲከወን መቆየቱን ገልጸዋል። በተጨማሪም በዞኑ 39 የተማሪዎች ማረፊያ ቤቶች እንዳሉ ገልጸው እዚህ የሆነው ትምህርታቸውን ሲከታተሉ ለነበሩ ተማሪዎችም የምግብና ሌሎች ድጋፎች ቢሮው ያቅርብ ነበርም ብለዋል። ገልገሎ ቡቴ በያበሎ ከተማ የሚገኝ የእርሻ አለቃ ጃተንያሌ መታሰቢያ የተማሪዎች ማረፊያ ቤት ወይም ሆስቴል ነዋሪ ነው። ዘንድሮ የአስራ ሁለተኛ ክፍል መልቀቂያ ፈተናን በመውሰድ ላይ ያለው ገልገሎ በሆስቴሉ ሲደረግልን የነበረው ድጋፍ በቂ አይደለም ሲል ይናገራል። ዋናቅዳባታገርጋርሳከናናማጉዳሙጅራ ጠኔትጅራ ተኮለንጅርቱ በቋሚነት ሲደረግልን የነበረ ምንም ድጋፍ የለም። ውሃ ስንፈልግ ወደ ከተማ አስተዳደር ሄደን እነሱ ውሃ ይሰጡናል። ሌላ ደግሞ የአደጋ ስጋት ስራ አመራር ኃላፊዎችን ምግብ በደብዳቤ ወይም በሌላ መልኩ ደግፉን ብለን ስንጠይቅ አልፎ አልፎ ይረዱናል እንጂ እኚ ልጆች ተማሪ ናቸው ብለው እስክሪብቶና ሌሎችም ነገሮችን የደገፈን ማንም የለም። ገልገለው አሁንም ከሳምንታት ቆይታ በኋላ ስለሚጀመረው የ2015 የትምህርት ዘመን እሱና ጓደኞቹ ስጋት እንዳሉባቸው ይናገራል። tokkoffaa፣ መጀመሪያ አንድ ተማሪ ወደ ትምህርት ገበታ ለመመለስ ከቤተሰቡ የሚያስፈልጉትን ነገሮች እንደ እስክሪብቶ፣ ደብተር፣ ልብስና ሌሎች ለመግዛት የሚሆንን ገንዘብ ከቤተሰቡ ነበረ ያገኘ የነበረው ነገር ግን አብዛኛው ቤተሰብ የነበሯቸው እንስሳቶች በድርቅ ምክንያት ስላለቁባቸው አሁን አሳሳቢ ሁኔታ ነው ያለው። ሁለተኛው ደግሞ ወደ ትምህርት ገበታ ለመመለስ ቢመጣ ራሱ አንድ ሰው የግድ መብላት፣ መጠጣት፣ መልበስ አለበት። ቤተሰቡ በእንዲህ አይነት ሁኔታ ውስጥ እያለ አንድ ተማሪ ይህንን አሟልቶ ትምህርቱን መከታተል ይችላል ወይ ካልን እሱም ሌላ ችግር ነው። መልሶ ደግሞ የደርቁ ሁኔታ አሁንም እንደቀጠለ ነው። ተማሪ እንኳን በተቻለው መጠን ዛሬ ያለበትን ችግር ሳይሆን ነገ ወደ ተሻለ ነገር እወጣለሁ በማለት ወደ ትምህርት ለመመለስ እየጣረ ነው። አቶ ተስፋዬ ግን የዞን አስተዳደሩ የተማሪዎቹን ፍላጎት ለማሟላት የተቻለውን ሲያደርግ እንደነበረ ገልጸዋል። በተለይ በዞኑ ባሉ 39 ቤቶች ነዋሪ ለሆኑ ተማሪዎች በየስድስት ወሩ ምግብና ሌሎች ድጋፎችን ሲወስዱ ነበረ ካሉ በኋላ አሁንም የሚደረግላቸው እርዳታ በቂ ነው ባይና አለት የትምህርት ዘመን በተለይ በአርቢ አካባቢዎች በተከሰተው ድርቅ ተማሪዎች ከትምህርት ገበታቸው እንዳይስተጓጎሉ ከ264 ሚሊዮን በላይ ብር ወጪ አድርጎ ለተማሪዎች ድጉማ ማድረጉን የቢሮ ምክትል ኃላፊ አቶ ግርማ ባይሳ ለቪኦኤ ተናግረዋል። ዘንድሮም የክልሉ መንግስት አዲስ መርሃ ግብር ዘርግቶ የተማሪዎች ምገባን ከ ጥቅምት ጀምሮ በሁሉም የመንግስት ትምህርት ቤቶች ተግባራዊ ለማድረግ መዘጋጀቱንም አክለው አስረድተዋል። እጅ ጉዳት እኮ ዘገንተኛ ተመዳን መኔም በርነውታት እንዳጠቃላይ ዘንድሮ ሊሰራበት ከታቀደው ትልቁ ስራ አንዱ የተማሪዎች ምገባ መርሃ ግብር ነው። በዚህም በመላ ኦሮሚያ በህዝብ ትምህርት ቤቶች ለሚማሩ ከአንድ እስከ አራተኛ ክፍል ያሉ ተማሪዎች፣ እንዲሁም በአርብቶ አደሮች አካባቢ ላሉት ደግሞ በልዩ መልኩ ከአንድ እስከ ስምንተኛ ክፍል ያሉ ተማሪዎችን በምገባ ፕሮግራሙ የሚካተቱ ይሆናል። በተለይ በአርብቶ አደር አካባቢ ያለውን የደርቅ ጫናን በዚህ መርሃ ግብር ለመቆጣጠር ወደ ስራ ተገብቷል። ይህ ፕሮግራም በምክትል ፕሬዚዳንት ደረጃ የሚመራና 11 ሴክተሮችን ያቀፈ ውስብስብ ስራ ነው። ከመንግስት ካዝና ከሚበጀተው 264 ሚሊዮን ብር በተጨማሪ ሌሎች ድጋፍ ሰጪ አካላት ከሀገር ውስጥና ውጭ ተሳታፊ ይሆናሉ። አቶ ሙስጠፋ ከድር የኦሮሚያ አደጋ ስጋት ስራ አመራር ቢሮ ወይንም የአሁኑ ቡሳ ጎነፋ ኃላፊ የምገባ ፕሮግራሙ በመስከረም ማብቂያ እንደሚጀመር ተናግረዋል። በአጠቃላይ በኦሮሚያ ወደ ሰባት ሚሊዮን የሚጠጉ ተማሪዎች አሉ። ለአሁኑ ወደ 67 ሚሊዮን ተማሪን ለመመገብ ሂደት ተጀምሯል። ቢያንስ ከመስከረም 23 በኋላ መስቀል አልፎ በሬቻ ማግስት የምገባ ፕሮግራም በመላው ኦሮሚያ ይተገበራል። የኦሮሚያ ትምህርት ቢሮ ከሰኞ ነሐሴ 23 ጀምሮ የ2015 ትምህርት ዘመን ትምህርት ምዝገባም በመካሄድ ላይ መሆኑንም ገልጸዋል። የተማሪዎች ምገባ መርሃ ግብር በአዲስ አበባ የመንግስት ተማሪ ቤቶች ከጥቅምት 5 2012 ጀምሮ ተግባራዊ እየተደረገ መሆኑ ይታወቃል። ለአሜሪካ ድምጽ ገልሙ ዳዊት ከአዲስ አበባ። ገልሙ ዳዊትን እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ዓለም አቀፍ የፊልምና አዝናኝ ትርኢቶች አሰራጭ የሆኑት ተቋማት አፍሪካ ላይ አይናቸውን አሳርፈዋል ይለናል እንግዲህ ወልዴ በቀጣዩ ዘገባው። እንደ ኔትፍሊክስ ሾማክስ እና ፓራማውንት የመሳሰሉ ከፍተኛ የቴሌቪዥን መዝናኛ አቅራቢ ኩባንያዎች ባለፈው ሳምንት በአፍሪካ አህጉር ካሉ የጥበብ ፈጠራ ባለሙያዎች ጋር ተገናኝተዋል። ባለፈው አርብ የተጠናቀቀው የሶስት ቀናት ኮንፈረንስ በሀጉሪቱ የፈጠራና የባህል ዘርፍ ከፍተኛው የንግድ ኮንፈረንስ ነው ተብሏል። ቪኪ ስታርክ ከኬፕታውን፣ ደቡብ አፍሪካ እንደዘገበችው ስማቸው እንዳይጠቀስ የፈለጉ አንድ የአካባቢው ባለስልጣን በርካታ ውሎች መፈጸማቸውንና ፌም ዊክ አፍሪካ የተሰኘው ክንውን የፊልም ስራዎችን በተመለከተ ኬፕታውንን በዓለም ካርታ ላይ ያሰፍራታል ብለዋል። የፓራማውንት አፍሪካ የስርጭት ኃላፊ የሆኑት ቦሎኖ ማዲሳ ኩዌን በኮንፈረንሱ ላይ ተገኝተው ነበር። የሚቀጥለው ሳምንት ለእኔም ሆነ ለቡድኔ ስራ የሚበዛበት ሳምንት ነው የሚሆነው። እንደምታውቂው ችሎታችንን ለመፈተሽ የሚሹ በርካታ ሰዎች አሉ። በጣም ተስፋ አድርጌያለሁ። ቦሎኖ እንዳሉት ኮንፈረንሱ ከኮቪድ-19 ወረርሽኝ ወዲህ በአይነቱ በአፍሪካ ትልቁ ሲሆን ሰዎችም አጋጣሚውን በሚገባ ተጠቅመውበታል። ደህና አብዛኞቹ ቅድመ ስብሰባ የተቀመጥነው ነው። ሰዎች ብቻዬን ሆነው ሲያዩ መጥተው አጠገቢ ተቀምጠው ከኔጋ መስራት የሚፈልጉትን ነገር ያቀርባሉ። ብዙ ጥያቄዎችንም ይጠይቃሉ። እንደ ቦሎኖ ካሉ ሰዎች ጋር ለመገናኘትና ለመነጋገር ተስፋ አድርገው ከነበሩት አንዱ 67 ሺህ የኢንስትግራም ተከታይ ያለውና በደቡብ አፍሪካ ተዋናይና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች አንዱ የሆነው ኤርነስት ሴንት ክሌር አንዱ ነው። የሚደንቅ ነው። የራሴ ንድፍ የሆኑ የልብስ አይነቶች አሉኝ በኢንተርኔት የሚሸጡ። በተጨማሪም ብዙ ከክፍያ ነጻ የሆኑ ነገሮች ታገኛለህ። በነጻ ማግኘት ማን ይጠላል? ሌላዋ ተሳታፊ ካናዳዊዋ ድምፃዊት ዶሚኒክ ግራንት የተገኘችው ማህበራዊ መነቃቃትና ምርቶችን በማስተዋወቅ ላይ የሚያተኩረውን ኩባንያዋን ለማስተዋወቅ ነው። ሁሉንም ስራ እናግዛቸዋለን። ኢንዱስትሪውን እንዲቀላቀሉ የድምፅ ስልጠናዎችን ስፖንሰር ከማድረግ እስከ ኮንፈረንስ ላይ ተሳታፊ እንዲሆኑ እስከ ማስቻል በኡጋንዳ እንደ መኖሯ በዛ ያሉ አድማጮችን በአፍሪካ ለማግኘት ተስፋ ታደርጋለች። እዚህ ያለሁት የሙዚቃ አልበሜን ለማስተዋወቅ ነው። አልበሙም ትውልድን ስለማዳን እና ራስን ስለመውደድ ነው። አር ኤክስ ግሎባል የተሰኘው ኩባንያ የአፍሪካ ሽያጭ ኃላፊ የሆኑትና የፌም ዊክ አፍሪካ አዘጋጅ የሆኑት ጄል ካሰርሊ እንዲህ አይነት ዝግጅቶች ወደፊት እንደሚቀጥሉ ተስፋ ያደርጋሉ። ብዙ ጉዳይ ፈጸማችሁ ወይ ተብለው ተጠይቀው ነበር። ብዙ ስራዎች የተሰሩ ይመስለኛል። እንደሚቀጥል እርግጠኛ ነኝ። ሰዎች እንደገና በአካል ተገኝተው የፊት ለፊት ስብሰባ በማድረጋቸው ደስተኞች ናቸው። በመረጃ መረብ በርቀት የሚደረግ ግብይት ሰችቷቸዋል። እንደሚመስለኝ ኤምአይፒ አፍሪካ ወይም ፍሬም ዊክ አፍሪካ ወደፊት ያድጋል። ክንውኑ በአጉሪቱ የፈጠራና የባህል ዘርፍ ከፍተኛው የንግድ ኮንፈረንስ ነው ተብሏል። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ እናንተ የሚቀርብ ወጣቶች ላይ ያነጣጠረ ልዩ መሰናዱ ነው። አድማጮቻችን በምናስተላልፋቸው ዘገባዎች ላይ ማናቸውም ሀሳቦችን ወይም አስተያየቶችን መስጠት ከፈለጋችሁ የማህበራዊ መገናኛ ገጾቻችንን መጎብኘት አዘንጉ። እዛ ላይ የምትሰጧቸውን አስተያየቶችና ጥቆማዎች የፕሮግራሞቻችን ግብአት ለማድረግ እንሞክራለን። አሁን በመቀጠል አጠር ያለ የሙዚቃ አፍታ እንውሰድና እንመለሳለን። አብራችሁን ቆዩ። And I don't wanna go if you're not along for the ride. I used to be so free, but now my hands are tied. And I don't want you to let me go. Oh no, no, no. So, every single town that I go to, I find myself looking for you in the crowd. I wanna call your name out loud you're my lady love. Every single time that I close my eyes, I see your pretty face and I'll I wanna leave it all behind for my lady love. If I could've stopped myself from falling, then maybe I still could stand to be without you and be my Sound I hear you calling for me to take your hand and follow you to a better land. Yeah, and I can't sleep at night without you by my side. No, and I don't want. አድማጮቻችን እንዲሁም ተመልካቾቻችን ጋቢና ቪኦኤ ሳምንቱ ሙሉ ወጣቶችን የሚመለከቱ መሰናዶዎችን ያስደምጣችኋል፣ ያሳያችኋል። የዛሬውን መሰናዶ ግን በዚሁ እናጠናቅቃለን። ሳስተናግዳችሁ ያመሾት ሀብታሙ ስዩም ነኝ። በድምፅና በምስል ደግሞ መሐንዲሳችን የነበረው ኤልያስ አስማረ ነው። መልካም ምሽት ይሁላችሁ።